በደቡብ አፍሪካ ፕሬዚደንትና በገዢው የአፍሪካውያን ብሔረተኞች ኮንግረስ በምህፃሩ በኤኤንሲ መሪ ጄኮብ ዙማ ላይ በሚስጥር የመታመኛ ድምፅ መስጠት ይቻላል ሲል የደቡብ አፍሪካ ህገ መንግስታዊ ፍርድ ቤት በየነ። የፍርድ ቤቱ ዋና ዳኛ ሞጌንግ ሞጌንግ ከትናንት በስቲያ ባስተላለፉት ብይን መሰረት ይህን አይነቱን የመታመኛ ድምፅ አሰጣጥ ስርዓት ማካሄድ አለማካሄድን የሚመለከተው ውሳኔ በደቡብ አፍሪካ ምክር ቤት አፈ ጉባኤ እጅ ላይ ይገኛል። የብሔራዊ ሸንጎ አፈ ጉባኤ በደቡብ አፍሪካ ሪፐብሊክ ፕሬዝደንት ላይ የሚሰጠው መታመኛ ድምፅ በሚስጥር እንዲሆን የመወሰን ህገ መንግስታዊ ስልጣን እንዳለው ተረጋግጧል። ከብዙ ዓመታት ወዲህ የተለያዩ የሙስና ክሶች የቀረቡባቸውና ለሀገሪቱ ኢኮኖሚያዊ ችግሮች አስፈላጊውን ትኩረት አልሰጡም በሚል የሚወቀሱት ፕሬዚደንት ጄኮብ ዙማ እስካሁን በምክር ቤት አራት ጊዜ የተካሄደባቸውን የመታመኛ ድምፅ ስርዓት በታማኝ የኤኤንሲ እንደራሴዎች ድጋፍ ተቋቁመውታል። ፕሬዚደንት ዙማን የሚተቹና ከስልጣን እንዲነሱ የሚፈልጉ ብዙ የደቡብ አፍሪቃ ተቃዋሚ ፓርቲዎች የመታመኛ ድምፅ አሰጣጡ ስነ ስርዓት በሚስጥር እንዲሆን ለህገ መንግስታዊው ፍርድ ቤት ጥያቄ ካቀረቡ በኋላ ነበር ብይኑ የተላለፈው። እንደነዚህ የተቃዋሚ ፓርቲዎች ግምት በፕሬዚደንት ጄኮብ ዙማ ቅር የተሰኙ የገዢው አፍሪካውያን ብሔረተኞች ኮንግረስ አባላት ከፓርቲያቸው ግፊት ሳያርፍባቸው ድምፃቸውን ሊሰጡና የተቃዋሚዎችን ጥያቄ ሊደግፉ ይችላሉ። የምክር ቤቱ አፈ ጉባኤ ባሌ ካምቤቴ ከብይኑ በኋላ አስተያየት ከመስጠት ተቆጥበዋል። አንድ የሀገሪቱ ራዲዮ የምክር ቤቱ አፈ ጉባኤ የመታመኛ ድምፅ ሥነ ሥርዓት በሚስጥር ይካሄድ በሚል ትዕዛዝ የማስተላለፍ ስልጣን እንደሌላቸው ቀደም ሲል ተናግረው እንደነበር አስታውሷል። የተቃዋሚው የዴሞክራቲክ ህብረት ፓርቲ አባል ጄምስ ሴልፊም ከብይኑ አሰጣጥ በኋላ የምክር ቤቷን አፈ ጉባኤ ባሌካ እምቤቴን ቀላል ጊዜ እንደማይጠብቃቸው ገልጸዋል። የገዢ ፓርቲ አባላት ድምፃቸውን እንደፈለጉት እንዳይሰጡ ማስፈራሪያ እንደደረሳቸው የጠቆሙበትና ዋና ዳኛ ሞጌንግም ሚስጢራዊ የመታመኛ ድምፅ አሰጣጥ ሂደት ሊተገበር ይችላል ያሉበት ውሳኔ ሲታሰብ አፈጉባኤዋ የመታመኛ ድምፅ አሰጣጡ በምስጢር እንዳይሆን ለመከላከል የሚረዳቸው አሳማኝ ምክንያት ማግኘቱ እጅግ አዳጋች ይሆንባቸዋል።